ቅዱስ ዮሐንስ ግን በቃሉ እንደ ጸና ነበር። አሁንም ቢሆን በእኔና በሞት መካከል የሰከንዶ ሽርፍራፊም ቀርቶ ቢሆን ክርስቶስ አምላክ ነው። አርጤምስ ግን ሰው ናት። ክብሯም ልዕልናዋም ከመቃብር በታች ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን አሁን በክብር በዙፋኑ ላይ ነው። በዓለም የሚፈርደው እርሱ ነው። ለእርሱ ብትገዛ ይሻለሃል አለው። ከዚህ በኋላ ነው የንጉሡ ቁጣ እንደ እሳት መንደድ የጀመረው። ከዚህ በኋላ ነው እሳት እንደ ተቈጣው የቡና ቅራሪ ልቡ ወደ ላይ ፍንቅል ፍንቅል ማለት የጀመረው። ድምጥያኖስ ተቆጣ። ድምጥያኖስ እጅግ የሆነ ንዴት ውስጥ ገባ። ከዚህ በኋላ እሳቱ ይነዳል፣ በርሜሉ ተጥዷል፣ ውሃው ይፍለቀለቃል፣ ይጮሃል። ቅዱስ ዮሐንስን እጅና እግሩን ይዘው ወደዛ ወደሚፈለቀለቀው ውሃ ውስጥ ጣሉት። ጎኖቼ ይህም አለ። በክርስትና ሕይወት ውስጥ ከዚህም በላይ ሌሎች ነገሮችን ሁሉ እናስተናግዳለን። ስለ እርሱ ክብር ሁለንተናዬ ላንተ ነው እንዲል ሁለንተናችን ለርሱ ነው። ካስፈለገም እንደ ኢዮብ ከእግር ጥፍራችን እስከ እራስ ጸጉራችን በቁስል እንመታለን። መከራውን ሁሉ ፈተናውን ሁሉ ስለ እግዚአብሔር ክብር እንደምናደርገው እንመን። አሁን ቢያስፈልግ ነው የሚለው መጽሐፍ ቅዱስ። አሁን ቢያስፈልግ፣ በዚህም ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና፣ ለክብር፣ ለውዳሴ የሚገኝ ዘንድ አሁን ቢያስፈልግ ለጥቂት ጊዜ በልዩ ልዩ ፈተና አዝናችኋል ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር ሰባት ላይ አዝናችኋል። እርግጥ ነው ዓለም በእግዚአብሔር ልጆች ላይ ከምታመጣው ፈተና የተነሳ ዓለም በእግዚአብሔር ልጆች ላይ ከምታመጣው መከራ የተነሳ ብዙዎቻችን እናዝን ይሆናል። የእግዚአብሔርንም ፍርድ በፍጥነት እንጠባበቃለን። ግን ይሄ ሊሆን ግድ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ነው የተናገረው። በክፉ ወሬና በመልካም ወሬ ራሳችንን እናማጥናል። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው ይላል። ክብር ምስጋና ይግባው። ሁለተኛ ቆሮንቶስ ምዕራፍ ስድስት ከቁጥር ስምንት ጀምራችሁ ተመልከቱት። ሁሉ የኛ ነው፣ ምክንያቱም እግዚአብሔር ያለው ሁሉ አለው። በእሳት ውስጥ በውሃ ውስጥ በበረሃና በከተማ በሸለቆና በሰገነት ላይ ሁል ጊዜም በእንዲህ አይነት ፈተና ውስጥ በእንዲህ አይነት መከራ ውስጥ እናልፋለን። ግን ወገኖቼ ሁሉ ለበጎ ነው፣ ሁሉ ለመልካም ነው። እንዲህ ተብሎ ነው የተጻፈው፣ እግዚአብሔርን ለሚያምኑት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። የሐዋርያዊ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ ስምንት ቁጥር 28 ላይ ተመልከቱ። እግዚአብሔርን ለሚያምኑት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ደግሞም ከዚህ በላይ ስለ ስሙ መከራን እንቀበላለን። ከዚህም በላይ ፍለጋውን እንከተላለን። እግዚአብሔር ከእኛ ጋር ስለ ሆነ በውሃ ውስጥ አንሰጥ ነው። የእሳቱም ወላፈን የሰናፊላችንን ጫፍ አያገኘውም። አንተ የኔ ነ ይላል ቅዱስ አምላካችን እግዚአብሔር ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ጀምሮ ተመልከቱት። ተቤዥቻለውና አትፍራ፣ በስምህም ጠርቻሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በህርክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መዳኒትህ ነኝ ይላል። እግዚአብሔር ለሁላችንም መድኃኒት ይሆነን፣ ለሁላችንም ፈውስ ይሆነን። ዓለም ይሄ በሽታ መድኃኒት የለውም ይሄ በሽታ መፍትሔ የለውም ትላለች። በአምላካችን በእግዚአብሔር እጅ ግን ይችግሮቻችን የችግሮቻችን ቁልፎች አሉ። በአምላካችን በእግዚአብሔር እጅ ግን ልዩ የሆነው መድኃኒት አለ እኔ ጤናህን እመልስልሃለሁ ከቁስልህም እፈውሰሃለሁ፣ ይላል ትንቢተ ኤርምያስ ምዕራፍ 30 ቁጥር 17። በሐዘን ሸለቆ ያላችሁ በጽኑ ደዌ ተይዛችሁ ከአልጋ ተጣብቃችሁ ምሕረት የምትጠባበቁ በተስፋ ልባችሁን ሙሉ። ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል የሚል የምሥራች አሁን ወደ ጆሮአችሁ እየመጣ ነው። እግዚአብሔር ይፈውሳል እግዚአብሔር ያድናል። እግዚአብሔር ይታደጋል። በውሃ ውስጥም በእሳት ውስጥም በብርሃንም በጨለማም እግዚአብሔር መድኃኒት ነው። ለዚህ ነው እኔ መድኃኒት ነኝ ተብሎ የተጻፈ። ቅዱስ ዮሐንስን በፈላ ውሃ ይቀቅለው ነበር። ስቃዩን እንዲህ በቃል መግለጽ አይቻልም ወገኖቼ እኛ እኮ ዛሬ የምንቀልድበትን ክርስትና አባቶቻችን እንዴት ባለው ጽኑ መከራ እንዴት ባለው ጽኑ ፈተና እንዳመጡልን ስለማይገባን እንጂ በክርስትና ዋጋ እኮ ንከፍል ከፍለ ነበር። ክርስቶስ ደሙን አፍስሶበታል። ሥጋውን ቆርሶበታል። ሐዋርያት ተሰደውበታል። ቆዳቸውን ተገፈውበታል። በእሳትና በውሃ ውስጥ አልፈውበታል። ሁሉም ስለ ክብሩ ስለሆነ ግን ደስ ይለናል። ደግሞ እግዚአብሔር መከራውን ሁሉ አሳልፎ ዳላ ያደርሰናል የደረሰብን መከራ በእኛ ውስጥ የሚፈራረቀው ነገር ሁሉ በእርግጥ በሌሎች ሰዎች ላይ ከደረሰው አይበልጥም። አንዳንድ ሰዎች በእኔ ላይ የመጣው በማንም ላይ አልመጣም ይላሉ። ምን ያህል እርግጠኞች እንደሆኑ ግን አላውቅም። ምን ያህል እርግጠኞች እንደሆኑ ግን መረጃ የለኝም። መጽሐፍ ቅዱስ ግን እንዲህ ነው የሚለው ለሰው ከሚሆነው በቀር ምንም ፈተና አልደረሰባችሁም ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እስካሁንም የወጣ ነው በእግዚአብሔር ቸርነት በእግዚአብሔር ኃይል ነው ቅዱስ ዮሐንስ ደግሞ አይሞትም በእግዚአብሔር የሚያምኑ አይሞትም በእግዚአብሔር የሚያምኑ አይጠፉም ደግሞም በተለየ ሁኔታ ለእርሱ የተነገረለት ቃል በመጽሐፍ ቅዱስ ውስጥ እንዲህ ነው የሚለው፣ እኔ እስከ መጣ ድረስ እንዲኖር በወድስ ዮሐንስ ወንጌል ምዕራፍ 21 ቁጥር 22 ጀምሮ ተመልከቱ። እስከመጣ በወድስ ብሎታል። አሁን በብሔረ ህዋን ሞትን ካልቀመሱት ታላላቅ ሰዎች መካከል አንዱ ነው ቅዱስ ዮሐንስ ወልደ ነጎድጓድ። ስለዚህ ወገኖቼ ቅዱስ ዮሐንስ እንዳልሞተ ተረዳ እንዳልጠፋ ተረዳ። ከዚህ በኋላ አወጣው። ሰውነቱ እሳት የነካው ላስቲክ መስሏል፣ ቆሳስሏል። ግን ክርስቶስ አሁንም በውስጡ በልቡ እንደተቀበረ ነው። ከዚህ በኋላ በዘመኑ አጥፍተዋል የሚባሉ ሰዎች ወደሚታሰሩበት ስፍራ ፍጥሞ ወደ ተባለው ደሴት ወሰደው በግዞት ከዘጠና ዓመተ ምህረት ጀምሮ እስከ ዘጠና ስድስት ዓመተ ምህረት ለተከታታይ ስድስትና ሰባት ዓመታት ቅዱስ ዮሐንስ በውሃ በተከበበ መሬት ለብቻውን ተቀመጠ። ለብቻውን የእግዚአብሔር ልጆች፣ ዓለም ለብቻችን እስክታገለን ድረስ ለክርስትና እንኑር። ዓለም ለብቻችን እስክታስቀምጠን ድረስ ለእግዚአብሔር እንለይ። ከመካከል መውጣት ርኩሰትን ዓለምን ካትግድ ነው። ስድስት ዓመት ከስድስት ዓመት በኋላ እግዚአብሔር ወደ ዮሐንስ በምህረት መጣ። ከስድስት ዓመት በኋላ ስድስት ዓመት ያለቅስ ነበር፣ ያዝን ነበር። የሚያለቅ ሰው የሚያዝነው ግን የዚህ ዓለም ተድላ ደስታ ቀረብኝ ብሎ አይደለም። እንዴት ወንጌል ሳልሰብክ፣ እንዴት ሳላስተምር፣ እንዴት ለድሆች የምሥራቹን ሳልናገር እናለቅሳለን። የብዙዎች አለመሰበክ ያሳዝነናል። የመንጋው መበተን ያስጨንቀናል። እና ነባለን ወይ? እኛ ደሞዛችን አይቋረጥ እንጂ እኛ ሆዳችን አይጉደል እንጂ ይሰበክ ባይሰበክ ምን አገባ፣ እዚህ አይደለም እንዴ? ብዙ ሕዝባችን በሞት በጨለማ በእርኩሰት ውስጥ የሚያልፈው የሚቅመው የሚያጨሰው ማን ነው? የሚጠጣው የሚሰክረው ማን ነው? ነፍስ የሚያጠፋው ማን ነው? የኛው ሕዝብ አይደለም እንዴ? ወገኖቼ ገና ነው፣ አልሰራንም። መስራት አለብን ማገልገል አለብን። መድከም አለብን። ምን ያህል ዘመን እንደምንኖር አናውቀው። እያለቀስንም ቢሆን እግዚአብሔር ሊጎበኛቸው የሚገባቸው ብዙ ህዝብ አለን። ብዙ እግዚአብሔር ሰራዊት ብዙ ነው፣ በከተማም በገጠርም ውስጥ ዮሐንስን ያስለቅሰው የነበረው ይሄ ነው። ከዚህ በኋላ ነው ቅዱስ ዮሐንስን እግዚአብሔር ያየው። ከዚህ በኋላ ነው ከስድስት ዓመት በኋላ መጣ ዮሐንስ። በቃ በቃ እግዚአብሔር በቃችሁ ይበለን ረሃቡን በቃችሁ፣ ስደቱን በቃችሁ፣ መከራውን በቃችሁ፣ እልቂቱን በቃችሁ፣ ሁሉን ነገር በቃችሁ ይበለን። አለበለዚያ ይቀጥላል፣ ሁሉ ነገር ይቀጥላል፤ ጦርነቱ፣ ረሃቡ፣ ስደቱ፣ እልቂቱ። እግዚአብሔር ካላቆመው ሰዎች አያቆሙት ነው። በቃ አለ እግዚአብሔር፣ በቃ ከዚህ በኋላ። ዓለም ከተፈጠረ ቀን ጀምሮ እስካሁን ድረስ ያለውን ነገር እነግርሃለውና ጻፋል። ብራናውን ዘረጋ፣ መላኩን ላከለት። እሱም መጻፍ ጀመረ እንዲህ ብሎ። በኤፌሶን ወዳለው ወደ ቤተ ክርስቲያን መላክ እንዲህ ብለህ ጻፍ አለኝ ይላል። መላክ የሚለው በቁሙ ሰማያዊውን መላክ አይደለም። መላክ ማለት አለቃ ማለት ነው። የኤፌሶንን የአዲስ ኪዳን ቤተ ክርስቲያን ለማገልገል የተሾመውን ሰው እንዲህ ብለህ ጻፍለት። ምን ብዬ ልጻፍለት? ሥራህንና ድካምህን ትዕግስትህን ማውቃለሁ በለው ሥራህን አውቃለሁ። ሥራ አለ። ሃይማኖት ብቻ አይደለም። ይሄን አውቃለሁ። ድካምህንም አውቃለሁ በለው። ትደክማለ ትለፋለ። በኤፌሶን ከተማ ውስጥ ለማስተማር ትወጣለ ትወርዳለ። አንተን የሚተካከል ማን ነው? እንግዶችን ታስተናግዳል። እግራቸውን ታጥባል። ምግባቸውን ታበስላል። ጉባኤውን ትዘረጋል። ቅዳሴውን እንዳይታጎል ታደርጋለህ። ሰንበት ትምህርት ቤቱን ታቋቁማለህ። ማህበሩን ታደራጃለህ። ትወጣለህ ትወርዳለህ። እንዳንተ ለኔ ቤት የደከመ ማን ነው? ድካምህን አውቃለሁ። አንዳንድ ጊዜ የምንደክመውን ድካም እግዚአብሔር የማያየልን የሚመስለን ብዙ ሰዎች አለን። ይልቁንም በክፍለ አገር በገጠር እንደኛ ሐሳብ ትንንሽ በምንላቸው ቦታዎች ውስጥ ያለን አገልጋዮች ገና ወደ መንፈሳዊ እድገት ስላልመጣን፣ እኛ የምናነጻጽረው በትልልቅ ካቴድራል የተሾሙ ጓደኞቻችንን ቄስ ትምህርት ቤት የምናቃቸው ኮሌጆች ውስጥ የምናቃቸው ጓደኞቻችን ተለይተውን ባህር ማዶ ስለወጡ በስጋ ጥሩ ጥሩ ነገር ስላገኙ የኛን አገልግሎት እንረግማለን። የኔ ጓደኛ እዛ ነው፣ እኔ ደግሞ ያለውት እዚህ ነው። ስለዚህ ድካሜን ማናየልኝ ማን ተረዳልኝ? የምን ብዙ ነን፣ የእግዚአብሔር ልጆች። ድካማችንን እግዚአብሔር ያያል። ድካማችንን እግዚአብሔር ይመለከታል። ድካምህን አውቃለሁ በለው። ትዕግስትህንም ደግሞ ታጋሽ እኮነ ማገልገል ብቻ አይደለም። በሃይማኖት መኖር ብቻ አይደለም። ትዕግስተኛ ነ አንዳንድ አለቆች በስልጣናቸው ስለሚመኩ ትዕግስታቸው አፍንጫቸው ላይ ነው። አንተ ግን ታጋሽ ነ አንተ ግን ብርቱ ሰውነ ቢሰድቡ ዝም። ቢናገሩ ዝም። በእግዚአብሔር ገንዘብ ነው ትከሻ ያወጣው ሲሉ ዝም። በእግዚአብሔር ገንዘብ ነው ቤት የሰራው ሲሉ ዝም። ቢሰድቡ ዝም። መሬትነ ትዕግስትን ማውቃለሁ። ክፎችንም ልትታገስ እንዳትች ክፎች ያላቸው አጋንንትን እንዲህ ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ሐዋርያት ሳይሆኑ መምህራን ሳይሆኑ የበግ ለምድ ለብሰው ተመሳስለው የአባቶቻችንን ቀሚስ ለብሰው መስቀላቸውን ጨብጠው ቆባቸውን አጥልቀው ለስጋዊ ህይወት ብቻ የሚመላለሱ ለእግዚአብሔር ሐሳብና ፈቃድ ፍጹም የማይመቹ ብዙዎች ያዘኑባቸው፣ ብዙዎች በሃይማኖታቸው እንዲሸማቀቁ እንዲያዝኑ ያደረጉ ሐሰተኞች አሁንም አሉ አሉ በእናባንጦን ስቆብ የሚነግዱ አሉ በክርስቶስ መስቀል የሚቆምሩ እነርሱ ሐሰተኞች ሆነው እንዳገኛቸው አውቃለሁ ብሎታል። በትምህርት መርምረ አድነ በእግዚአብሔር ቃል እንዳገለልካቸው አውቃለሁ። በጠራጣሪዎች በብርቱ ትምህርት እንደነቀልካቸው አውቃለሁ። ብዙዎቹንም አስተምረ መልሳቸዋል። ይሄን አውቃለሁ ዳሩ ግን ስለ ስሜ ብለህ ጸንታ አልደከምክም፣ አለ እግዚአብሔር። አያምጣባችሁ። አልደከምክም አላለውም፣ አልሰራህም አላለውም፣ አልለፋህም አላለውም። ሰርተሃል፣ አርገሃል፣ ግን ስለ ስሜ አደለም። አባ እገሌ ከሌለ፣ መምህር እገሌ ከሌለ፣ እሱ ከሌለ ጉባኤው ይፈታል፣ መቅደሱ ይዘጋል ስለሚሉ ስለ ራስ ዝና ብለህ ነው፣ ስለ ራስ ክብር ብለህ ነው ሁሉን ነገር ያደረግከው ስለ ራስ ክብር ብለ ይህን ሁሉ ነገር ከምታደርግ በስሜ ቀዝቃዛ ውኃ ለድሆች ብታጠጣ መዘግብልህ ነበር። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመው ፍቅርህን ትታሃል አለው። ትልቁ ትምህርታችን እዚህ ላይ ነው። የቀደመው ፍቅርህን ትታሃል። የቀደመው ፍቅርህን ትታሃል። ምንድነው የዚህ ሰው የቀደመው ፍቅሩ ምንድነው? ወገኖቺ እግዚአብሔር ለሁላችንም መናገር ይፈልጋል። ባለጠጋ የለ ድሃ የለ ልጅ የለ አዋቂ የለ ለሁላችንም መናገር ይፈልጋል። ካህን የለ ምእመን የለ ሁላችንም በእግዚአብሔር ላይ ጉድለናል። የቀደመው የቀደሞ ፍቅርህን ትታል። ያኔ ያኔ ወደ መቅደሴ ስትመጣ ወደ ቤቴ ስትገሰግስ አንተን የሚቀድም አልነበረም። ጨለማውን አቋርጠ አራዊቱን ተጋፍተ ከሁሉ በፊት ከካህናቱ በፊት ቤተ መቅደሱ ሳይከፈት ደጅ ላይ የማገኝህ አንተን ነበር። ዛሬ ግን ያ ፍቅር አብሮ የለም። ከእንቅልፌ የምትነሳው ከጠዋቱ አራት ሰዓት ላይ ነው። ይወጣልህ። ደካማ ሰው ሆነሃል። ያኔ ወደ ቤቴ ስትመጣ በትምህርተ መስቀል መላው ሰውነትህን አማትበ ሰግደህ ተንበርክከ በፍቅር በትህትና እጆችህን ደረት ላይ ጥለህ እየፈራ ስትገባ አውቅህ ነበረ። ዛሬ አትሰግድም። ያንተ ሱሬ እንዳይቆሽሽ መሬት አትንበረከክ፣ አታማትብ። ዘው ብለ ቤቴ ውስጥ ትገባበታለ፣ ትሯሯጥበታለ። ቀደመው ፍቅርህን ትተሃል። ያኔ ያኔ ክህነት በተቀበልክበት ወራት ለእኔህ የነበረ አክብሮት ለቤቴ የነበረ ፍርሃት ዛሬም ትዝ ይለኛል። ወደ መቅደሴ ከመግባት በፊት ሰግደ፣ ተንበርክከ፣ ጸለየ፣ አንገትህን እንደፍተ ስትገባ መላኬ በሰይፍ የሚመታ እስኪመስል ድረስ ትጨነቅ ነበር። ዛሬ ቤቴን ተለማምደኸዋል፣ አትፈራም። መንጦላይቴ የጠጅ ቤት መጋረጃ ያህል ክብር አትሰጠውም። ዘው ብለ ትገባበታለህ። በመቅደሴ ውስጥ ትጣላበታለህ ታሳድምበታለህ ነገር ትሰራበታለ። የቀደመው ፍቅርህን ትታሃል። ያኔ ያኔ ቁልቁለቱን ወርደ አቀበቱን ወጥተ በአጥቢያ ቅዳሴ ባይኖር እንኳን ሩቅ ተሰደ ስታስቀድስ አውቃለሁ። የምትቆምበት ቦታ ሆነ ተሰጦ ስትቀበል ድምፅህን ለየዋለሁ። ከመቅደሴ ስትመለስ፣ ወደ ቤት ስትሄድ ልብስህ የሚሸተው ዕጣን ዕጣን ነበረ! ዛሬ ቅዳሴ ካስቀደስክ ብዙ ጊዜ ሆኖሃል። ዛሬ ያንተ ልብስ የሚሸተው ሌላ ጠረን ነው። የቀደመው ፍቅርህን ትተሃል። ያኔ ወደ ቤቴ ስትመጣ ለቃሌ ራስህን ስታዘጋጅ፣ ወንጌል በሚሰበክበት አትጠፋ መጽሐፍ ቅዱስህን ይዘ አጀንዳህን ይዘ መሬት ወርደ ስትማር ደስ ይል ነበር ጽፈ መዝግበ እቤት ሄደ ለቤተሰቦች ሰቦች ሁሉ ተነግራቸው ነበር። ዛሬ ቅዱስ ቃሌን አትጽፈውም። ብትጽፍም ከሳጥን ጀርባ ወርወርህዋል። ቡናና ጨው መጠቅለያ አድርግኸዋል። የከበረው ቃሌን የማይሆን ቦታ ጥልህዋል። የቀደመው ፍቅርህን ትተሃል። ያኔ የኔ መከራ ሲነገር የሰማዕታት መከራ ሲወራ ታለቅስ ነበር፣ ታነባ ነበር፣ ትነፈርቅ ነበር። ዛሬ የምታሾፈው በቅዱስ ቃሌ ነው። የምትተራረበው በመጽሐፍ ቅዱስ ጥቅስ ነው። የምትቀልደው በቅዱሳን ታሪክ ነው። የወጣለህ ፌዘኛ ሆነሃል። የቀደመው ፍቅርህን ትተሃል። ያኔ ያኔ በመጽዋት ህይወት ታማኝ ነበርክ። አስታውሳለሁ፣ ሥጋህን ቆርሰው ድሆች ቢበሉት ቸር ነበርክ። ሁሉን ታስተናግድ ትመግብ ነበረ። አስታውሳለሁ። ጃኬትህን አውልቀ ጫማህን አውጥተ ለድሆች ሰጥተሃል። ዛሬ አምስት ሳንቲም የምታሳዝን ንፉግ ሰው ሆነሃል። ዛሬ አንተ የምታሾፈው በድሆች የልመና ስልት በተፈጥሯቸው አካለ ጎዶሎነት ነው። የወጣል ከንቱ ሰው ሆነሃል። ያኔ በጸሎት ሕይወትህም ታማኝ ነበር። ጸልየ ጸልየ አይደክምህም ነበረ ውዳሴ ማርያሙ አይቀርህ መልካ መልኩ አይቀርህ፣ ዳዊቱ አይቀርህ። ግንድ ተደግፈ ለረጅም ሰዓት ትጸልይ እንደ እንደነበር አስታውሳለሁ። ዛሬ ከጸሎት ከጸልይክ ብዙ ጊዜ ሆነሃል። አንዱ አቡነ ዘበ ሰማያት በሰማያት ዳገት ሆኖብህ ሰባት ጊዜ ትጀምረዋለህ፣ ሰባት ጊዜ ታቋርጠዋለህ። አለ ለሊት ትቃዣለህ፣ ቀን ትጨነቃለህ። የቀደመው ፍቅርህን ትተሃል። ያኔ ያኔ አንተ በጾም ህይወት የታመንክ ሰው ነበር አስታውሳለሁ አንተ እስከ ዘጠኝ ሰዓት ስለምጾም እስከ ስድስት ሰዓት ጾመው ከስጋ ድካሜ የተነሳ መቆየት ያልቻሉትን ሰዎች ትቃወም ነበር አንተ እስከ አስራ ሁለት ሰዓት ስለምጾም እስከ ዘጠኝ የሚጾሙትን ትቃወም ነበር እስከ አስራ ሁለት ሰዓት ኮከብ ካልወጣ አልበላም የምትል አስቸጋሪ ሰው ነበርክ ዛሬ ሮብና ሐሙሱ አርብና ቅዳሜው ተቀላቅሎባሃል መኝታ ላይ ቁጭ ብለ ለራስህ ህግ አውጥተ በጾም ሕይወቱ ውስጥ በነቀፌታ የተሰማራ ሰው ሆነሃል። ይሄ ቄሶ ጾም ነው፣ ይሄ ካህናት ነው፣ ይሄ መነኮሳት ነው የምትል ስጋዊ ሰው ሆነሃል። የቀደመው ፍቅርህን ተታል። ያኔ ያኔ አንተ የምትገዛው ቅዱሳት ስእላት ነበር። የኔን ስእል የእናቴን ድንግል ማርያምን ስእል የመላእክትን ስእል ገዝተ በላስቲክ፣ በመስታወት፣ በፍሬ ማሰረተ ቤት፣ የጸሎት ቤት ላይ ሰቅለ ሻማ እያበራ ጧፍ እያበራ በመጋረጃ ጋርደ በፊቴ ቆመ ስትጸል ያውቃለሁ። ዛሬ የኔስ የቅዱሳኑ ስዕል አቧራና ጢስ ለብሶ፣ ያንተን ልብስ ግን ሳጥን ውስጥ በክብር አስቀምጠዋል። ያንተን ልብስ በላስቲክና በጨርቅ ግርግዳ ላይ ሰቅለኸዋል። የቀደመው ፍቅርህን ትታሃል። ያኔ አንተ የምትገዛው የሃይማኖት መጽሐፍት ነው። አንተን የሚያስደስትህ መጽሐፍ ቅዱስን ማንበብ ነው። ዛሬ መደርደሪያዎች የተጨናነቁት በዝሙት ጋዜጣ ነው፣ በዓለማዊ ነገር ነው። የቀደመው ፍቅርህን ትታሃል። ያኔ አስታውሳለሁ ዘምረ ዘምራ አትረካ ዘምረ ዘምራ አጠግብ ለእግዚአብሔር ቀኑን ሙሉ አፍህን እንደከፈትክ ስትወላቀህ አለህ። ከዝማሬ ፍቅር የተነሳ ያላስቀድኸው ዝማሬ አልነበረም። ማህሌቱን፣ ቅዳሴው፣ ሌላውን ዜማ ሁሉ አስቀድተ በቤት ነበረ። ዛሬ ያንተ ሳጥን የሞላው በዘፈን ካሴት ነው። የቀደመው ፍቅርህን ትታሃል። ያኔ ከተማርከው መልካም የሃይማኖት ትምህርት የተነሳ አንገትህ ላይ የሚታየው ማህተብ ለጉር ነበር። የእንጨት መስቀል፣ የብረት መስቀል፣ ልዩ ልዩ ነገሮች ነበሩ በአንገትህ ላይ እኔን የምትገልጽባቸው፣ ሃይማኖትህን የምትመሰክርባቸው። አስታውሳለሁ፣ መስቀልህን ከሸሚዝህ ውጭ አውጥተ ከተማ ውስጥ ስትራመዳቀ ነበር። ዛሬ ታፍራለህ። በክርስትና ሃይማኖት በልብ እንጂ በአንገት ነው እንዴ ከሚሉት ሰዎች ጋር ውለህ አንገትህ የተመለመለ ግንድ መስሏአለ። የቀደመው ፍቅርህን ትታሃል። ማህተም አልባ ሆነሃል። የቀደመው ፍቅርህን ትታሃል። ያኔ አንተ ተፈልገ የምትገኘው በቤቴ ነበር። ተፈልገ የምትገኘው በመቅደሴ ነበር። እገሌየት ነው ሲባል እዛ ነው ይባል ነበረ። አስታውሳለሁ ወንጌሉ አልቆ ቅዳሴው አልቆ ስብከቱ አልቆ ዝማሬው አልቆ ሰው ሁሉ በጸሎት ተዘግቶ ከቤቴ ሲወጣ አንተ ግን ዛ የምትቀመጥበት ቦታ ቁጭ በለ ከእኔ ጋር ትነጋገር ነበር። ውጣ ውጣ ይልህም ነበር። ዛሬ የቀደመው ፍቅርህን ትተሃል። አንተ ተፈልገ የምትገኘው ዳንስ ቤት፣ አንተ ተፈልገ የምትገኘው ጭፈራ ቤት፣ አንተ የምትገኘው ዝሙት መንደር ውስጥ ነው። የቀደመው ፍቅርህን ትተሃል። ያኔ ለትዳር ሕይወትህ ታማኝ ነበርክ፣ ለንጽሕና ታማኝ ነበርክ። ዛሬ ልጆችህን ታሳዝናለህ፣ የትዳር አጋርህን ታሳዝናለህ። ከሁሉ ጋር ተጣልተ ብቻህን የቀረሰ ሆነሃል። የቀደመው ፍቅርህን ትታሃል። ያኔ ላብስኪን ጠፈጠፍ እንደ ዳዊት ከበሮ ይዘ በፊቴ ትዘል ነበር፣ በንግሡ ቀን በበዓላቱ ቀን። ዛሬ ኮርተሃል። ዛሬ ጅና አፍህን ዘግተ አጣምረ የምትመለከተኝ ባዶ ሰው ሆነሃል። የቀደመው ፍቅርህን ትታሃል። ያኔ ያኔ አንተ አሌን ስታደምጥ ስትናገርም ታነባት ትነፈርቅ ነበር። ዛሬ ከመድረክ ጀርባ ያለው ሕይወት ተበላሽቷል። የቀደመው ፍቅርህን ትተሃል አለ። እንግዲህ ወገኖቼ እግዚአብሔር ይሄ የኤፌሶን ቤተክርስቲያኑን አለቃ ተናግሮታል። ምን ያላደረገው ነገር አለ? ምን ያላጎደለው ነገር አለ? ይሄ ሰው አላጎደልኩም አሁንም እንዳለው ነኝ ብሎ ነበር የሚያምነው። አንዳንድ ጊዜ እግዚአብሔር ካልነገረን ችግር ነው። አሁንም ሙሉ እንደሆነን የምናስብ አገልጋዮች አለን። አሁንም ምንም እንዳልጎደለብን ስላልከሳን፣ ስላልጠቆረን የእኛን መዋረን መውደቅ በክሳትና በውፍረት የምንመዝን ወገኖች፣ የነፍሳችን ምን ያህል ቀጭጨዋል? ምን ያህል ለእግዚአብሔር ታማኞች ነበርን ያኔ? አሁንስ ምን ያህል አጉድለናል? እንግዲህ ከወዴት እንደወደክ አስብ አለ። ከወዴት እንደወደክ አስብ፣ ንስሐም ግባ። አለበለዚያ እመጣብሃለሁ። በምህረት አይደለም በመዓት እመጣብሃለሁ። በፍቅር አይደለም በጠብ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው ወስዳለሁ። መቅረዝ ያለው ጸሐይ ሕይወትህን አጠልቅብሃለሁ ነው። ንስሐ ዘማዊውን እንደ ድንግል ያደርጋል። ንስሐ አጡውን ጻድቅ ያደርጋል። ሰው ከበደለ፣ እግዚአብሔርን ካሳዘነ የሚመለሰው በንስሐ ብቻ ነው። ሥልጣን ላላቸው መለኮታዊውን ክብር ለተሸከሙት ለእውነተኞች አባቶች ሄዶ ኃጢአቱን መናዘዝ ብቻ ነው። ንስሐ ማለት በዓመት አንድ ቀን ዓርብ ዕለት፣ የስቅለት ዕለት እብድ የሚያክል ፍራሽ አምጥቶ አክሮባት ይሉት ስግደት መገለባበጥ አይደለም። ይሄ ንስሐ አይደለም። እለቱን ሕማሙን ማሰባችን የተለየ ቀን ያስፈልገናል። የጾም የጸሎት ቀን፣ በዚህ ቀን እግዚአብሔር እንዲታረቀን መልካም ፈቃዱ ይሆንልን። ወገኖቼ፣ እግዚአብሔር በብዙ ጎዳና በብዙ ኃይል ቃል ለምሕረትስና ለይቅርታ እንጂ ለሞት አይደለም የጠራን አብዛኞቻችንን። ይህም ግሳጼ የጠፉ የእስራኤል በጎች ወደ በረቱ እንዲመለሱ በድቅድቅ ጨለማ ውስጥ ያሉ ወደሚደነቅ ብርሃን እንዲወጡ እንጂ ሌላ ዓላማ ያለው አይደለም መጽሐፍ ቅዱስ ደግሞ እንዲህ ነው የሚለው የወደቁ አይነሱምን የሳቱስ አይመለሱምን እንግዲህ የኢየሩሳሌም ሕዝብ ዘውትር ስለ ምን ወደ ኋላው ይመለሳል ይላል ትንቢተ ኤርምያስ ምዕራፍ ስምንት ቁጥር አራት ወገኖች በብዙ ነገር አጉድለናል ያለን ይመስልናል እንጂ ዞቻችን አልቀናል፣ ዞቻችን ጎስቆለናል፣ ዞቻችን የቀደመው ፍቅራችንን ትተናል። ሃይማኖት ወይንም ክርስትናችን ምላሳችን ላይ ብቻ ቀርቷልና እንደ ቀደመው ተመልሰን ንስሐ እንድንገባ ብቻ አይደለም ንስሐ ከገቡ በኋላ እግዚአብሔር ካስተማራቸው በኋላ ተመልሰው መጥተው እንደቀደመው የጽድቅ ሥራቸውን የማያደርጉ ሰንበት ትምህርት ቤት ውስጥ ገብተው የማያገለግሉ አውደ ምሕረት ላይ የማያገለግሉ በመቅደሱ የማያገለግሉ ተመልሰው የሚጠፉ ብዙ ሰዎች አሉ አሁን እግዚአብሔር ያለው እንግዲህ ከወዴት እንደ ወደቅህ አስብ ነው ምን ላይ ነው ያለነው አንዳንዶቻችን ጣዖት አዳራሽ ውስጥ አንዳንዶቻችን በስርቆት አንዳንዶቻችን በትዕቢት፣ አንዳንዶቻችን በዝሙት፣ አንዳንዶቻችን በቸልተኝነት በብዙ ነገር ላይ የወደቅን አለን። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመው ስራህን አድርግ። አለበለዚያ እመጣለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ይሄ አስደንጋጩ የእግዚአብሔር ፍርድ ነው። በኃይለኛው በእግዚአብሔር እጅ ደግሞ መውደቅ ያስፈራል ተብሎ ተጽፏል፤ ምክንያቱም አምላካችን እግዚአብሔር የሚያቃጥል እሳት ነውና። ብዙ ጊዜ አስተምሮናል፣ ብዙ ጊዜ መክሮናል፣ ብዙ ጊዜ ገስጾናል። እያንዳንዳችንን ለሞት ሳይሆን አሁን ለሕይወት ይፈልገናል፣ ለመርገም ሳይሆን ለበረከት ይፈልገናል። ግን ያጎደልን የቀደመው ፍቅራችንን የቀነስን ሁላችን አቤቱ፣ አንተ ጠግነን አንተ ፈውሰን እንድንለው ያስፈልጋል እንዲህ ተብሎ ነው የተጻፈው ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና እርሱም ይፈውሰን እርሱ መትቶናልና እርሱም ይጠግነናል እግዚአብሔር እንዲጠግነንና እንዲፈውሰን ቅዱስ ፈቃዶ የሆነለን ትንቢተ ሆሴ ምዕራፍ ስድስት ቁጥር አንድ ስለዚህ ወገኖቼ በዚህ በሰማነው በአምላካችን በመድኒታችን በኢየሱስ ክርስቶስ ቅዱስ ቃል እውነተኛው መስታወት ቅዱስ ወንጌል በነገረን ትክክለኛ ጎዳናና ትክክለኛ አቅጣጫ ቆመን ሕይወት መድኒት ጽድቅ፣ በረከትና ብርሃን ወደ ተሞላው ወደ አምላካችን መንግስት በክብር እንድንመጣ መልካም ፈቃዶ ይሆንልን። የደከምን በርትተን የወደቅን ተነስተን የዛልን በአምላካችን በእግዚአብሔር ኃይል ኃይላችንን እንደ ንስር አድሰን እንደ ጥንቱ በክርስትናችን እንድንኖር የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን ጸጋና በረከት ከሁላችን ጋር ይሆን። የቀደመው ፍቅርህን ትተሃልና የምነቅፍብህ ነገር አለኝ ራይ ዮሐንስ ምዕራፍ ሁለት ቁጥር አራት የሰው ልጅ መጨረሻው ሲያምር ነውና መልካም ቅዱስ አምላካችን እግዚአብሔር የሁላችንን መጨረሻ ያሳምረለን እግዚአብሔር ይስጠለኝ